የአሜሪካ ድምጽ ነው በ22 በ25 አምስት እና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ጥቅምት 17 2016 ዓ ም መሰናደው ጀመረ። በኢትዮጵያ ዓለም አቀፍ የሰብአዊ መብቶች ጥሰት ምርመራ እንዲቀጥል የተባበሩት መንግስታት ድርጅት የባለሙያዎች ቡድን ጠየቀ። ትግራይ አካባቢዎች ከኢትዮጵያ መከላከያ ሰራዊት ውጭ ያሉትን ኃይሎች እና በሰሜን ትግራይ በኩል ደግሞ በኤርትራ ኃይሎች ተይዞ ነው ያሉት እና በዚህ ምክንያት የሰብአዊ መብት ጥሰቶች አሁንም እየቀጠል ነው ያሉት። እነዚህ አካባቢዎች ላይ አሁንም ጾታዊ ጥቃት፣ ሰዎችን አፍነው የመውሰድ የመሳሰሉትን ማዕቅ ወንጀሎች አሁንም የሚጠባው ጽፈቶች መረገዳዎች አሁንም እየተፈጸሙ ነው ማለት ነው። የሰማችኋቸው በትግራይ የሲቪል ማህበረሰብ ድርጅቶች ስራ አስፈጻሚ አቶ ያሬድ በረሃ ናቸው። በዚህ ጉዳይ ዘገባለን። በሌላ በኩል ኢትዮጵያ ከቀይ ባህር ፎረም መገለሏ የወደብ ጥያቄዋን አጠናክሮታል። አር ኤስ ኤፍ የሚባል ማለት ነው እና በዚህ ውስጥ ግብጽ አለች። ሶስቱ የቀይ ባህር የፖርት ሀገራቶች የምንላቸው የወደብ ሀገራቶች ኤርትራን ጨምሮ ጅቡቲን ጨምሮ ሶማሌን ጨምሮ እነዚህ አባላት ያሉበት እና ከዛኛው የቀይ ባህር ማዶ ደግሞ እነ ጆርዳን እነ የመንና ሳውዲ ያሉበት አንድ ማዕከል ተፈጥሯል ማለት ነው። ይሄ ማዕከል እንግዲህ ኢትዮጵያን ስጋት ላይ ጥሏታል። የሰማችኋቸው በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ ከፍተኛ ተመራማሪ ዶክተር ሙሐመድ ሰኢድን ነው እሳቸውንና እንዲሁም ደግሞ የአፍሪካን ቀንድ ፖለቲካን በቅርበት የሚከታተሉት ኤርትራዊ አቶ ዮሐንስ ክፍሌን አነጋግረን ያሰናዳ ነው ዘገባ ለምሽቱ ከያዝናቸው መሰናዶዎች መካከል ናቸው። የሙዚቃ ቃናም ይከተላል። ሰላም ጤና ስጥለኝ። የተከበራቸው አድማጮቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን መሰናዶ በመምራት ኤደን ገርመው፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን በማቀናበር እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ታመሹ ዘንድ በአክብሮት እየጋበዘን አሁን ከአለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገል እንቀራለን። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ እንዳይካሄድ ማሳሰቢያ ሰጥተውበት የነበረውና ዛሬ ቅዳሜ ጥቅምት 17 ቀን 2016 ዓ ም ሊካሄድ የታቀደው የህወሓት ካድሬዎች ስብሰባ ዋና አጀንዳ ለነገ እንደተላለፈ ምንጮች ገለጹ። ዛሬ መቀሌ ከተማ የሰማዕታት ሐውልት በተካሄደ ስብሰባ ላይ ስለ ስብሰባው አካሄድና ተሳታፊዎች ዝርዝር መታየቱን በስብሰባው ላይ የተገኙ ምንጮች ገልጸውልናል። ሙልጌታ አጽብሃ አጭር ዘገባ አለው። በትግራይ ክልል የሚንቀሳቀሰው ህዝባዊ ወያነ ሐርነት ትግራይ ህወሓት ዛሬ በመቐለ ከተማ ሰማዕታት ሐውልት አዳራሽ ጠርቶት በነበረው ስብሰባ ላይ የተገኙ ተሳታፊዎች የስብሰባው አካሄድ ውይይት ማድረጋቸው በቦታው ተገኝተው የነበሩ ምንጮች ገልጸዋል። ስማቸው እንዲጠቀስና ድምጻቸው እንዳይሰማ የጠየቁ አንድ ተሳታፊ ስብሰባው የሰማዕታት ሐውልት አዳራሽ ዛሬ ጠዋት ከቀትር በኋላ ዘጠኝ ሰዓት እንደሚጀመር እንደተገለጸላቸው ነግረውኛል። በተጠቀሰው ሰዓት ስብሰባው ወደሚደረግበት አዳራሽ ቢሄድም ከተሳታፊዎቹ ውጭ መግባት እንደማይቻል ስለተነገረኝ ወደ ውስጥ መግባት አልቻልኩም። ሆኖም ስብሰባው እስከሚጠናቀቅ በአካባቢ ቆይቼ ከስብሰባ ሲወጡ ካገኘኋቸው ተሳታፊዎች ባገኘሁት መረጃ መሰረት ስብሰባው መካሄድ እንደሌለበት ትናንት ማሳሰቢያ የሰጡት የክልሉ ጊዜ አስተዳደር ፕሬዚደንትና የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ በስብሰባው ላይ እንዳልተገኙ ገልጸዋል። ከተሳታፊዎቹ ውስጥ አስተያየት እንዲሰጡኝ በዛ ያሉ ሙከራዎች ያደረግኩት ሲሆን ፈቃደኛ ሆነው ያነጋገሩኝ አንድ ሰው ብቻ ናቸው። እኚሁ አስተያየት ሰጪ ዛሬ ከቀትር በኋላ የነበረው ስብሰባ የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንደመሩት እና ከስድስት መቶ በላይ ተሳታፊዎች እንደነበሩ ነግረውኛል። በፓርቲው ላይ ያጠላው አደጋ ምንድን ነው የሚለው በዋና የስብሰባ አጀንዳነት መቀረጹና ይህም በነገው ዕለት ላይ ውይይት እንደሚደረግበት ስምነት ላይ መደረሱን የመረጃ ምንጩ ነግረውኛል። ይህ የህወሀት ካድሬዎች ስብሰባ የትግራይ ህዝብ ካለበት ችግር ለመውጣት የሚያደርገው ጥረት የሚያውቅ ተግባር እንደሆነ የገለጹት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ሊገታ ይገባል በማለት ትናንት መግለጻቸው ይታወቃል። እንዲሁም የጊዜያዊ መንግስቱን ስራ በሚያደናቅፉትም ላይ አስተዳደራቸው አስቸኳይ እርምጃ እንደሚወስድ ፕሬዚደንቱ ማስጠንቀቃቸው ይታወሳል። ህወሀት የፓርቲ ህጋዊ ሰውነቱ ዳግም እንደማይመለስለት በምርጫ ቦርድ ውሳኔ መተላለፉና ፓርቲውም ይህ ውሳኔ መቃወሙ ከዚህ ቀደም መዘገባችን ይታወሳል። በጉዳዩ ከፓርቲው ከፍተኛ አመራሮች በአካልና በስልክ ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ ጽባሃም መቀለም እስራኤል በጋዛ የምታደርገውን የአየርና የምድር ጥቃቷን በማስፋፋት በርካታ የመሬት ውስጥ መተላለፊያ ዋሻዎች፣ ምሽጎችንና የመገናኛ አውታሮችን ማውደሟን አስታወቀች። እስራኤል በምታካሄደው ስትራቴጂክ ጦርነት እየተራመደች ነው ያሉት የሰራዊቱ ቃል አቀባይ ወታደሮቿ በተሰማሩበት ይቆያሉ ብለዋል። የእስራኤል መከላከያ ባለስልጣናት ቴል አቪቭ ምግብ፣ ውሃና መድኃኒት የጫኑ የጭነት ተሽከርካሪዎች ዛሬ ቅዳሜ ወደ ጋዛ እንዲገቡ ትፈቅዳለች ብለዋል። ይህ መባሉ ቢያንስ አነስተኛ እርዳታ ይገባበታል በሚባለውና ከግብጽ ጋር በሚዋሰነው አካባቢ የቦምብ ድብደባው ጋብ ሊል እንደሚችል ፍንጭ መሰጠቱ ተነግረዋል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትናንት አርብ በእስራኤልና በሐማስ ታጣቂዎች መካከል አፋጣኝ የሰብአዊነት ተኩስ አቁም እንዲደረግ ጠይቋል። እስራኤል ሌሊቱን ባካሄደችው የአየር ድብደባ በአየር ለሚሰነዘሩ የሐማስ ጥቃቶች ይውላሉ የተባሉትን መሳሪያዎች መደብደቧን ገልጻለች። እስራኤል በጋዛ የምታደርገውን የአየርና የምድር ጥቃት እያሰፋች ባለችበት ወቅት እግረኛ ወታደሮቿን ወደ ጋዛ ለማስገባት እየተዘጋጀች ያለችውን የእስራኤል ጦር ሐማስ በሙሉ ኃይሉ ለመጋፈጥ ቃል ገብተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኢራን ውስጥ የሂጃብ ህግ ጥሰሻል በሚል እሁድ መስከረም 2016 ፖሊሶች ባደረሱት ጉዳት ሆስፒታል የከረመችው የ16 ዓመቷ ኢራናዊት አርሚታ ጌራቫንድ ህይወት ማለፉን የኢራን ዜና አገልግሎት ዛሬ ቅዳሜ አስታውቋል። ጌራቫንድ ጉዳቱ የደረሰባት በባቡር ስትጓዝ በነበረበት ወቅት ከስነ ምግባር ፖሊሶች ጋር በተፈጠረው ግጭት መሆኑ ተነግሯል። በተመሳሳይ ሁኔታ ባለፈው አመት መስከረም በፖሊስ ቁጥጥር ስር እያለች ህይወቷ ያለፈው የ22 ዓመቷ ማሻ አሚኒ ኢራን ውስጥ ለአመታት ታይቶ ለማይታወቅ ውራት ለቆየው ህዝባዊ ተቃውሞ ምክንያት ሆና መቆየቷ ይታወሳል። ዩናይትድ ስቴትስ ሜን ክፍለ ግዛት ውስጥ ባለፈው ረቡዕ በከፈተው የ ጅምላ ተኩስ 18 ሰዎችን ገድሎ 13ቱን በማቁሰል ሲታደን የቆየው ሮበርት ካርድ ትናንት ምሽት ሞቶ ተገኝተዋል። ባለስልጣናት ራሱን በጥይት መጥቶ ገድሏል ያሉት የካርድ አስክሬን የተገኘው ትናንት አርብ ከምሽቱ ለሁለት ሰዓት ሩብ ጉዳይ ላይ በሜን ግዛት ሊዝቦን ፎልስ ቸርች ውስጥ በሚገኝ አንድሮስ ኮጊኒ ወንዝ ዳርቻ መሆኑን ተናግረዋል። የአእምሮ ጤንነት እክል እንደነበረው የተነገረለት የአርባ አመቱ ካርድ ህግ አስከባሪ ባለሥልጣናት ራሱን ከመግደሉ በፊት ለወንድ ልጁ ትቶ የሄደ ማስታወሻ መኖሩን ቢገልጹም ዝርዝሩም ሆነ ግድያውን የፈጸመበት ግልጽ ምክንያት እስካሁን አልታወቀም ሲል የአሶሲኤትድ ፕሬስ ዘገባ አመልክተዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ከአለም ዙሪያ ለተሰባሰቡ ዜናዎች አመሰግናለሁ። በመከታተል ላይ የምትገኙት በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ጥቅምት 17 2016 ዓ ም መሰናዷችንን ነው። ለምሽቱ ወደ ያዝናቸው ዘገባዎች እንሻገር። በኢትዮጵያ ዓለም አቀፍ የሰብአዊ መብቶች ጥሰት ምርመራ እንዲቀጥል የተባበሩት መንግስታት ድርጅት የባለሙያዎች ቡድን ጠየቀ። በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የተቋቋመው የባለሙያዎች ቡድን በኢትዮጵያ ዓለም አቀፍ የሰብአዊ መብቶች ጥሰት ምርመራ እንዲቀጥል ጥሪ አቅርቧል። በሰሜን ኢትዮጵያ ጦርነት በሁሉም ተፋላሚ ኃይሎች ጭካኔ የተሞላባቸው ዘርፈ ብዙ ግፎች እንደተፈጸሙ የገለጸው ቡድኑ እንዲህ አይነት የመብት ጥሰቶች ወደፊትም ሊቀጥሉ እንደሚችሉ የባለሙያዎች ቡድኑ ኃላፊ ሞሐመድ ሻንዴ ኦትማን አሳስበዋል። በትግራይ ክልል የሚገኝ አንድ የሲቪል ማህበረሰብ ድርጅቶች ህብረትም በሰሜን ኢትዮጵያው ጦርነት ወቅት በክልሉ ተፈጽመዋል ያላቸውን የጦር ወንጀሎችና የሰብአዊ መብት ጥሰቶች ገለልተኛ በሆኑ ዓለም አቀፍ አካላት እንዲጣሩ ጠይቋል። በጉዳዩ ለአሜሪካ ድምጽ ቃለ መጠይቅ የሰጡት የሲቪል ማህበረሰብ ድርጅቶቹ ህብረት ስራ አስፈጻሚ አቶ ያሬድ በረሀ በጦርነት ወቅትም ይሁን አሁንም ድረስ በክልሉ እየተፈጸሙ ላሉት የሰብአዊ መብት ጥሰት ፍትህና ተጠያቂነት ሊረጋገጥ ይገባል ብለዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው። የተባበሩት መንግስታት በኢትዮጵያ የተፈጸሙ የሰብአዊ መብቶችን ጥሰት ለመመርመር ያቋቋመው ዓለም አቀፍ የባለሙያዎች ቡድን በኒውዮርክ ለተካሄደው ሰባ ስምንተኛው የመንግስታቱ ድርጅት ጠቅላላ ጉባኤ የመጨረሻ ሪፖርቱን ሲያቀርብ በሰሜን ኢትዮጵያው ጦርነት በሁሉም ተፋላሚ ኃይሎች ጭካኔ የተሞላባቸው ዘርፈ ብዙ ግፎች እንደተፈጸሙ አስታውቋል። እነዚህ ግፎችና የጭካኔ ድርጊቶች የፕሪቶሪያው ስምምነት ከተፈረመው በኋላም እንደቀጠሉ የገለጹት የባለሙያዎች ቡድኑ ኃላፊ መሐመድ ቻንዴ ኦትማን ለወደፊቱም ሊቀጥል እንደሚችል ስጋታቸውን ጠቁመው በኢትዮጵያ ዓለም አቀፍ የሰብአዊ መብቶች ጥሰት ምርመራ እንዲቀጥል ጥሪ አቅርበዋል። በተመሳሳይ የትግራይ የሲቪል ማህበረሰብ ተቋማት ህብረት ስራ አስፈጻሚ አቶ ያሬድ በርሀ፣ ለአሜሪካ ድምፅ እንደተናገሩት የፕሪቶሪያው የሰላም ስምምነት በህወሓትና በኢትዮጵያ መንግስት መካከል ከተፈረመም በኋላ በክልሉ የሰብአዊ መብቶች ጥሰት መፈጸሙን ቀጥለዋል። አሁንም የትግራይ የተለያዩ የትግራይ አካባቢዎች ከኢትዮጵያ መከላከያ ሰራዊት ውጭ ያሉትን ኃይሎች እና በሰሜን ትግራይ በኩል ደግሞ በኤርትራ ኃይሎች ተይዞ ነው ያሉት እና በዚህ ምክንያት የሰብአዊ መብት ጥሰቶች አሁንም እየቀጠል ነው ያሉት። እነዚህ አካባቢዎች ላይ አሁንም ጾታዊ ጥቃት፣ ሰዎችን አፍነው የመውሰድ የመሳሰሉትን ወንጀሎች አሁንም ሰብአዊ መብት ጥሰቶች እና ረገጣዎች አሁንም እየተፈጸሙ ነው ማለት ነው። ስለተፈረመ ብቻ ትግራይ የሚገባውን አቴንሽን እያገኘ አይደለም። ሁለተኛ ስደተኞችና ተፈናቃዮች ወደነበሩበት አካባቢ መለስ አልቻሉም። በዚህ ምክንያት የሰብአዊ ቀውስ ሁኔታው በምናይበት ጊዜ ከባለፈው ዓመት በባሰ መልኩ እየቀጠለ ነው ያለው ማለት ነው። ሰባዊ እርዳታ እንዲገባ ነው። ነገር ግን የትግራይ ወደ ህዝብ አሁን ወደ ዘጠና ፐርሰንት አካባቢ እርዳታ ጠጣቂ ሆኗል። በጦርነቱ ምክንያት ማለት ነው። እርዳታው ሰብዊ እርዳታ የማግኘት መርስ አለው። ነገር ግን ሰብዊ እርዳታ እየቀረበ አይደለም። ይሄ በራሱ በህይወት የመኖር መብቱ እየተነፈገ ነው ማለት ነው። በሰሜን ኢትዮጵያው ጦርነት የተለያዩ የሰብአዊ መብቶች ጥሰት እንደተፈጸሙ በምርመራው ያረጋገጠው የተባበሩት መንግስታት ዓለም አቀፉ የባለሙያዎች ቡድን በመብቶች ጥሰት ላይ ተጠያቂነት እንዲሰፍንም ጠይቋል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በጦርነቱ ተፈጽመዋል የሚባሉትን የመብቶች ጥሰት ለመመርመር ያቋቋመው ዓለም አቀፍ የባለሙያዎች ቡድን የሥራ ጊዜው ከሁለት ሳምንታት በፊት እንዳበቃ ይታወቃል። የቡድኑ ዕድሜ እንዲራዘም አለመደረጉ አግባብ እንዳልሆነ ኮሚሽኑ ገልጿል። አቶ ያሬድ በርሀ በበኩላቸው በባለሙያዎች ቡድኑ ሲከናወን የቆየውን ጨምሮ በዓለም አቀፍ ደረጃ ተጀምረው የነበሩ እንቅስቃሴዎች መቆማቸው ትክክል እንዳልሆነ ተችቷል። በትግራይ ክልል ቀደም ሲል የተፈጸሙትና እየተፈጸሙ ናቸው ያሏቸውን የመብቶች ጥሰት ዓለም አቀፉ ማህበረሰብ ትኩረት እንዲሰጣቸውም ጠይቀዋል። እኛ እያስተላልፍ ነው ያለን ጥሪ ትግራይ ላይ የነበረውን ጦርነት ገፊ የሚባል ምናልባትም በሀያ አንድ ክፍለ ዘመን ይታያል ተብሎ የማይጠበቅ የሰብአዊ መብት ጥሰትና ረገጣ ትግራይ ላይ ተፈጽሟል። ይሄ ተጠያቂነትን የሚያስከትል እስከሆነ ድረስ የዓለም ማህበረሰብ ትግራይ ላይ የተፈጸመ ወይም ትግራይ ህዝብ ላይ የተፈጸመውን ሰብአዊ መብት ጥሰት በዓለም አቀፍ ማህበረሰብ እንደተፈጸመ ነው የሚቆጠረውና ቢከውስ ሰብአዊ መብት ሲባል የሁሉም ስለሆነ ማለት ነው። ከዚህ አንጻር ተጠያቂነት የማረጋገጡ ጉዳይ የአገር ውስጥ አክተሮች ብቻ የሚመለከት ጉዳይ ሳይሆን የዓለም አቀፍ ማህበረሰብ የሚመለከት ስለሆነ ይህን ግዴታውን እንዲወጣ ነው። ይህን ግዴታውን ከመወጣት አንጻር በተለይም እስካሁን በተባበሩት መንግስታት ድርጅት የሰብአዊ መብቶች ካውንስል የተቋቋመው የሰብአዊ መብቶች አጣሪ ቡድን ተቋቁሞ የምርመራ ስራውን ሲሰራ ነበረ። ነገር ግን ምክንያቱ በማይታወቅ ቡድኑ የጠየቀ እያለ ሰብአዊ መብቶች ካውንስል የስራ ጊዜውን ሊያራዝበት አልቻለም። ይሄ ደግሞ ምርመራውን በአግባቡ አካሂዶ ተጠያቂነት እንዳያረጋግጥ የሚያደርግ ነው የሚሆነው ማለት ነው። ስለዚህ ይሄ ድጋሜ ሊታይ የሚገባው ነገር ነው። የኢትዮጵያ መንግስት በሰሜን ኢትዮጵያው ጦርነት ወቅት ተፈጽሟል የተባሉትን የሰብአዊ መብቶች ጥሰት በሽግግር ፍትህ ለማየት ማቀዱንና ለዚህም የሽግግር ፍትህ ፖሊሲ እያዘጋጀ እንደሆነ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ በኢትዮጵያ ሊተገበር በታቀደው የሽግግር ፍትህ ስርዓት ላይ ጥያቄዎች እንዳሉት ገልጿል። አሁን በሀገሪቱ ያሉት የፍትህ ተቋማት የገለልተኝነት ችግር እንዳለባቸውም ጊዜያዊ አስተዳደሩ አስታውቋል። የትግራይ ሲቪል ማህበረሰብ ድርጅቶች ህብረት ስራ አስፈጻሚው አቶ ያሬድ በርህም በዚህ ሀሳብ ይስማማሉ። ደቂ አቅምም ነፃነትም ገለልተኝነትም አይታይባቸውም። ይህን ማድረግ የሚያስችል ቁመና የላቸውም ብሎ መውሰድ ይቻላል ከአቅም አንጻር ቢሆን በትግራይ ላይ የተፈጸሙትን የሰብዓዊ መብት ጥሰቶችን ለምሳሌ ብንወስድ በጣም ውስብስብ የሆኑ ጥሰቶች ናቸው። ይህን የመመርመር እና ተጠያቂነትን የማረጋገጥ አቅም አላቸው ብሎ መውሰድም አይቻልም። በሶስተኛ ደረጃ ደግሞ በተለይ ዓለም አቀፍ አክተሮች ተጠያቂ የሚያደርግ መንገድም የለም። በዚህ ኤርትራን ለምሳሌ ወይም ኤርትራ ኃይሎችን ተሳትፎ ተጠያቂነት ለማረጋገጥ የማያስችል ሁኔታ ይፈጠራል፣ ክፍት ይፈጠራል እንደማለት ነው። በአራተኛ ደረጃ ኢቨን ከአንዳንድ ወንጀሎች አንጻር ስናየው ኢቨን የኢትዮጵያ ሕግም ራሱ የማይሸፍናቸው እንደ ወንጀልም ማይቀበላቸው ሁኔታዎች አሉ። ለምሳሌ ሰብዓዊነት ላይ ወንጀል የሚባለውን ብንወስድ ኢትዮጵያ ህግ አያውቀውም። አሁን ደግሞ እንደ አዲስ ህግ አሻሽሎ ተጠያቂነት ማረጋገጥ ይቻላል ብለው ማሰብ አይቻልም። ምክንያቱም የወንጀል ህግ ደግሞ ተመልሶ ወደኋላ ተጠያቂነትን ማረጋገጥ ስለማይቻል ማለት ነው። ስለዚህ ብዙ ምክንያቶች አሉ። የአገር ውስጥ ተቋማት የምርመራ ስራው መስራት የማይችሉበት ወይም በተለይም ደግሞ ገለልተኛ ሆነው ነፃ ሆና ገለልተኛ ሆነው ተጠያቂነትንና ፍትህን ማረጋገጥ የማያስችሉ ሁኔታዎች አሉ ማለት ነው። ከዚህ ቀደም በሽግግር ፍትህ ጉዳይ አስተያየት የሰጡት የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው የሽግግር ፍትህ ፖሊሲው ገና በዝግጅት ምዕራፍ ላይ እንዳለ ገልጸው በሂደቱ ላይ ትችቶች የመቅረባቸውን ተገቢነት ተቃውመዋል። ከገለልተኝነት ጋር የተያያዙ የአካሄድ ጥያቄዎችም ምላሽ የሚያገኙት በፖሊሲው እንደሆነ ጠቁመዋል። በፖሊሲው ዝግጅት ሂደትም ላይ የትግራይ ክልልን ጨምሮ ሁሉም ክልሎች እንደተሳተፉ አውስተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን፣ አዲስ አበባ። ቀዳሚ ምሽት ጥቅምት 17 2016 ዓ ም መሰናዷችን ይቀጥላል። ኢትዮጵያ ከቀይ ባህር ፎረም ኢትዮጵያ ከቀይ ባህር ፎረም መገለሏ የወደብ ጥያቄዋን አጠናክሮታል። በቀይ ባህር አካባቢ ያለው አሁናዊ ተለዋዋጭ ሁኔታ ኢትዮጵያን ለጂኦ ፖለቲካዊ ተጋላጭነት ስጋት እንደሚዳርግ በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ ከፍተኛ ተመራማሪ ዶክተር ሙሐመድ ሰይድ አስታውቀዋል። እንደ አውሮፓውያን አቆጣጠር በ2018 ኢትዮጵያን ከአባልነት በማግለል የተቋቋመው የቀይ ባህር ፎረም ሰሞኑን የኢትዮጵያ መንግስት ለሚያነሳቸው በአካባቢው የራስን ወደብ የመሻት ፍላጎቶች አንዱ ምክንያት ስለመሆኑም ተመራማሪው ይናገራሉ። የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት ኤርትራዊው አቶ ዮሐንስ ክፍሌ በበኩላቸው ኢትዮጵያ በቀይ ባህር ጉዳይ ላይ ይመለከተኛል ማለቷ ትክክል አይደለም ሲሉ ይሞግታሉ። አስማማዋየነው በዚህ ጉዳይ ላይ ተከታዩን ማዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ በቅርቡ መተንፈሻ በማለት የገለጹትን የባህር በር ወይም ወደብ ለኢትዮጵያ አስፈላጊ እንደሆነ በይፋ ማሳወቃቸውን ተከትሎ የቀይ ባህርና የአሰብ ወደብ ጉዳይ ቀጠናዊ ትኩረትን ስቧል። በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ ከፍተኛ ተመራማሪ ዶክተር መሐመድ ሰይድ የዓለም የጂኦፖለቲካ እንብርት የሆነው ቀይ ባህር ከትላንት እስከ ዛሬ የሌላ ሀያላን አገራት ትኩረት ያልተለየው ነው ይላሉም። ግሪኮች የዓለም ሀያል መሪ በነበሩበት ሰዓት ቀይ ባህርን ሳይዙ ሀያልነታቸውን አላወጡም። አሌክሳንደር ደ ግሬት የሚባለው መሪ ግብፅን ሲይዝ ቀይ ባህርን ይዞ ነው የዓለም ልዕለ ኃያል ሀገር የሆነው። ከዛም ቀጥሎ ሮማያኖች ሲመጡ ከአክሱማያኖች ጋር ሆነው ይህንን ቀጠና ይዘው ነው የዓለም ልዕለ ሀያል ሀገር የሆኑት። አረቦችም ከመጡ በኋላ አረቦችም እንደዚሁ ይህንን ቀይ ባህር ይዘው ማዕከል አድርገው ነው የዓለም ሀያል ሀይል የሆኑት። ከዛም በኋላ የእንግሊዝ ወይም ምዕራቡ ዓለም በኮሎኒያሊዝም በቅኝ ግዛት ሲመጣ ቀይ ባህርን ይዞ ነው ልዕለ ሀያል ሀገር የሆኑት ወይም ሀይላቸውም በዓለም ላይ ትልቅ ግዙፍ ሀይል የሆኑት ከዛም በኋላ በኮልድ ዋሩም ጊዜ እንደምታየው ቀይ ባህር ወሳኝ የሆነ የጂኦፖለቲካ ማዕከል እንደሆነ ይታወቃል እና ሁለቱ ሀይሎች ወይም በሶቪየት መራሹና በምዕራቡ ዩናይትድ ስቴትስና አጋሮቿ ቀይ ባህርን ላይ ከፍተኛ የሆነ ፉክክር ሲያደርጉ የቆዩበት ሁኔታ ነው። ከኮልድ ዋር በኋላ ወይ ከቀዝቃዛ ጦርነት በኋላ ደግሞ ልዕለ ሀያል ሆና የወጣችው ዩናይትድ ስቴትስ በቦታው ላይ ከፍተኛ ተጽዕኖ እንደነበራት ይታወቃል። አሁን ደግሞ እንደምናየው ቀጠናው በከፍተኛ ሁኔታ ከፍተኛ ውጥረት ያለበት የዓለማችን የንግድ መስመር ወይም ከፍተኛ የነዳጅ ምርት የሚተላለፍበት ኤዥያንና አውሮፓን የሚያገናኝ ትልቅ የውሃ አካል መሆኑ ይታወቃል። ስለዚህ ይህም ቦታ መያዝ ከፍተኛ የሆነ ጂኦ ስትራቴጂክ ጠቀሜታ ስላለው ሀገራቶች በተለያየ ሁኔታ ወታደራዊ ቤዛቸውን በሆርኖፍ አፍሪካ በቀይ ባህር ላይ መመስረታቸው ይታወቃል። በዚህም ሁኔታ ስናይ ለምሳሌ ዩናይትድ ስቴትስ ጅቡቲ ውስጥ ቤዝ መስረታለች። ፈረንሳይ ቤዝ አላት። ጃፓን ቤዝ አላት። ሌሎችም ሀገራቶች በቀጥታ የሚሆን በተዘዋዋሪ በዚህ በቀይ ባህር አካባቢ ከፍተኛ የሆነ የጦር ሰፈር ግንባታ ያደረጉበት ሁኔታ አለ። አሁን በቅርብ ጊዜ ደግሞ እንደምታየው የገልፍ ቀውስ የሚባለው የካታርና በቱርክ እንዲሁም ደግሞ በሳውዲና በአጋሮቿ መካከል በነበረ ክፍተት በቀይ ባህር አካባቢ ላይ ተጽዕኖአቸው እየበረታ ያለበት ሁኔታ አለ ን እንግዲህ በዚህ ሁኔታ ከፍተኛ የሆነ ስጋት እያደረባቸው የመጡ የሚድል ኢስት ሀገራቶች በሆርን ኦፍ አፍሪካ አካባቢ ከፍተኛ የሆነ የጦር ቤዝ በመመስረት ወይም ለንግድ በሚል ፖርት በመመስረት ተጠምደዋል ማለት ነው እና በአሁኑ ሁኔታ ስናይ በአጠቃላይ ከፍተኛ የሆነ ውጥረት ያለበት ቀጠና ነው ማለት ነው። የቀይ ባህር አካባቢ ዘጠና አምስት በመቶ የንግድ እንቅስቃሴዋን በቀይ ባህር ላይ የምታደርገው ኢትዮጵያ በአካባቢው ያለው አሁናዊ ተለዋዋጭ ሁኔታ የጂኦ ፖለቲካ ተጋላጭነት ስጋት ውስጥ እንደከተታት ዶክተር መሐመድ ይገልጻሉ። በተለይም በአካባቢው ሰፊ የቆዳ ስፋት፣ ከፍተኛ የሕዝብ ቁጥርና በርካታ የኢኮኖሚያዊ ፍላጎቶች ያሏትን ኢትዮጵያን ባገለለ መልኩ የቀይ ባህር ፎረም መመስረቱ ዋነኛ የስጋት ምንጭ እንደሆነም ያስረዳሉ። በኋላ ሁለት ሺህ አስራ ስምንት በኋላ በምስራቅ አፍሪካ ወይም በቀንዱ አካባቢ የሰላም ነፋስ ነፍሶ ነበር። ጠቅላይ ሚኒስትሩ ከመጡ በኋላ ከኤርትራ ጋር የነበረው ግንኙነት ይሄ የሰላም ነፋስ እንደገና ደግሞ ቀይ ባህርን ተሻግሮ ሳውዲዎቹም ኤማራቶቹም ያወደሱት ሁኔታ እንደነበር ይታወቃል። ይህም ተከትሎ ግን ይህም ሳይቆይ አርኤስኤፍ የሚባል ወይም የሬድሲ ትብብር ሀገራት የሚባል ኢትዮጵያን ያገለለ አንድ ቀጠናዊ ድርጅት ተቋቁሟል እና በዚህ ውስጥ ግብጽ አለች። ሶስቱ የቀይ ባህር የፖርት ሀገራቶች የምንላቸው የወደብ ሀገራቶች ኤርትራን ጨምሮ ጅቡቲን ጨምሮ ሶማሌን ጨምሮ እነዚህ አባላት ያሉበት እና ከዛኛው የቀይ ባህር ማዶ ደግሞ እነ ጆርዳን እነ የመን እና ሳውዲ ያሉበት አንድ ማዕከል ተፈጥሯል ማለት ነው። ይሄ ማዕከል እንግዲህ ኢትዮጵያን ስጋት ላይ ጥሏታል እና ምንድን ነው እነዚህ ሀገራቶች ኢትዮጵያን በማግለላቸው ከፍተኛ የሆነ ስጋት እንደነበረ እና በጊዜው የነበሩት የውጭ ጉዳይ ሚኒስትርም ኃላፊዎች መግለጫ ሰጥተዋል። ኢትዮጵያ መገለል የለባትም የሚል ሀሳብ አቅርበዋል እና በዚህ አይነት ሁኔታ ላይ ያለ ነው እንግዲህ ሁኔታዎቹ በመጠንከር ይሄ ቀጠናን እኛ እናደርጋለን የሚል ወታደራዊ ልምምድ ሁሉ ለአምስት አመታት ሲካሄድ ነበር ከሁለት ሺህ አስራ ስምንት አር ኤስ ኤፍ ወይም የቀይ ባህር ሕብረት ሀገራቶች ከተመሰረተ በኋላ ቀዩ ማዕበል የሚል የወታደራዊ ልምምድ በቀይ ባህር ላይ ለአምስት ተከታታይ አመት እስካምና ሁለት ሺ ሀያ ሁለት ድረስ ተካሂዷል ማለት ነው። ከቅርብ ጊዜያት ወዲህ በኢትዮጵያ መንግስት በኩል የሚነሱ የባህር በር ባለቤትነት ወይም የወደብ ተጠቃሚነት መብትን የሚያረጋግጡ ፍላጎቶች ፎረሙ በመመስረቱ በተፈጠሩ ለውጦች የተነሳ እንደሆነም ዶክተር ማመን ይናገራሉም። ይሄ ፖቴንሻሊ ምን ሊያመጣ ይችላል? ምን አይነት ትሬት አለው ብትለኝ አንደኛ ከግብጽ ጋር ያለው ግንኙነት እየሻከረ ከሄደና ወደፊት እየጠነከረ ከሄደ በእኛ ናሽናል ኢንትረስት ላይ ቀጥተኛ ሆነ ተጽዕኖ አለው። ምናልባት ግብጽ ኢንትረስቷ ህዳሴው ግድብ ላይ እያደገ ከመጣ እንዲሁም ደግሞ እነ ሳውዲ ሌሎችም በዚህ አጀንዳ የሚገዙት ከሆነ ኢትዮጵያ ወደፊት ልክ ኳታር ላይ እንደተደረገ ሁለት ሺ አስራ አራት ላይ የታሃል ጂሲሲ ራሱ አባል ሀገር የሆነችውን ኳታር በአልጀዚራ ጉዳይ ላይ እና በሌላ ፖለቲካዊ እሰጥ አገባ ኳታርን ራሷ ብሎኬድ አድርገዋታል፣ አግደዋታል። አንዱ ፖቴንሽያል ይሄ ተገማች ስትሬት ነው፣ ተገማች የሆነ አደጋ ነው እንጂ አክቹዋሊ ይሆን ላይሆን ይችላል። ግን ግብፅ አጀንዳውን መተራግበው ከሆነ እነ ሳውዲ የሚገዙት ከሆነ እነዚህ ሶስት የፖርት ሀገሮች ኢትዮጵያ ልትጠቀምባቸው ምስ ጅቡቲንም ጨምሮ በአርኤስኤፍ ውስጥ ስር ነው ያሉት። ስለዚህ ነገሩ ምንድን ነው፣ በስምምነታቸው የአንዱ የሴኪሪቲ ጥቃት የሌላውም የደህንነት ስጋት ነው ብለው የተስማሙበት ጉዳይ ስለሆነ ኢትዮጵያም በዚህ ሁኔታ ምናልባት የፖርት ሸትዳውን የመዘጋት አደጋ ሊያንዣብብ ይችላል የሚል ተገማች የሆነ አደጋ አለባትም። አንደኛው ይሄ ነው። ሁለተኛው እንደምታውቀው ከ2014 በኋላ ከገልፍ ክራይሲስ በኋላ በሆርኖፍ አፍሪካ አረቦቹ ወደብ የመግዛት የሚሊተሪ ቤዝ ወደብ የመግዛት እርምጃ ውስጥ ነው ያሉት ሀገራቶች በሆርኖፍ አፍሪካ። ኢትዮጵያ አንድ ፖርት ነው ያላት፣ የምትጠቀሙ በጅቡቲ ነው። እነዚህ ሀገራቶች እየተስፋፉ ከመጡ ና ፖርቱን በረብጥ አብራቸው የሚገዙ ከሆነ ኢትዮጵያን ሳፎኬት የማድረግ እና አማራጭ ፖርቶች እንዳታገኝ የመሻማት ሁኔታ ይኖራል ማለት ነው። ይሄ ሌላው ፖቴንሽል ተገማች የሆነ አደጋ ነው። ኢኮኖሚዋ ላይ ቀጥታ የሆነ ተጽዕኖ ሊኖረው ይችላል ነው። ሌላ እንደምታውቀው የኢንተርኔት ፋይበር ኬብል አለን በቀይ ባህር አካባቢ ላይ። ይሄ ፋይበር ኬብል በሱዳን አካባቢ መስመር አለው፣ ይገባል ከቀይ ባህር ላይ ተጠልፎ እና የዚህን ኬብል ሰፕላየር የሆኑት አቅራቢ የሆኑ ካምፓኒዎች ይህን ኬብል የመጠበቅ ኃላፊነት የአገራቶች እንደሆነ ብዙ ጊዜ ሪፖርት አውጥተው ወይም ኢትዮጵያ እንግዲህ በነዚህ ሀይሎች እና ሌላ መንግስት መንግስታዊ ያልሆኑ ነን ስቴት አክተር በዛ ላይ እንደ አልሸባብ ሌሎችም ሀይሎች በዛ ይንቀሳቀሳሉ ነው እና እንደምታየው የኢትዮጵያ ቴሌኮም በከፍተኛ ሁኔታ አድጓል ሰባ ሚሊዮን ሰብስክራይበር አሉ ጠቅላይ ሚኒስትሩ እንዳሉት ፋይበር ኬብሉ ደግሞ ቴሌኮም ኢንዱስትሪው ቺፕ እንዲሆን ቀላል እንዲሆን የዲጂታል ኢንፍራስትራክቸሩ ላይ ከፍተኛ የሆነ ምርታ እያሳየበት ያለበት ሁኔታ ነው ያለው እና እነዚህን ሁሉ አደጋ ላይ የሚሆኑበት ሁኔታ ስላለ ያንን ተከትሎ እንግዲህ የኢትዮጵያ መንግስት ሴኪሪታይዝ አድርጎታል። ይሄ ነገር በቀይ ባህር ያለው ሁኔታን በትክክል የተረዳው እና በፓርላማውም ላይ ኢትዮጵያ በዚህ ጉዳይ ላይ ዝም ብላ እንደማታይ፣ ያንን ተከትሎ ከሪቶሪክ ከንግግር በስተጀርባ ደግሞ ኔቪ መመስረቷም ይታወቅ ነው ኔቪ የምትመሰረትበት ሁኔታ እነዚህ ጥቅሞች ይጎዳሉ ከሚል እይታ ነው ማለት። ስለዚህ እነዚህ ሁኔታዎች በአጠቃላይ በቀይ ባህር አካባቢ ላይ ያለው ስጋት እንዲያይል ሆኗል። አሁን እንግዲህ በጠቅላይ ሚኒስትሩም ወይም በሌሎችም አካላቶች በቀይ ባህር ያለው ሁኔታ እንግዲህ እዚህ ደረጃ ላይ ለመድረሱ እነዚህ ሁኔታዎች ገፊ ምክንያቶች ናቸው ብለን ማየት እንችላለን። ባለፈው ሳምንት በመንግስት ብዙኃን መገናኛዎች የተላለፈው የጠቅላይ ሚኒስትር ዐቢይ አህመድ ንግግር ተከትሎ ኤርትራ የኢትዮጵያን ስም ሳትጠቅስ የወደብ ጉዳይ ለውይይት የሚቀርብ አጀንዳ እንዳልሆነ በይፋ ገልጻለች። በአንጻሩ ሶማሊያና ጅቡቲ ይፋዊ መግለጫ ባይሰጡም በከፍተኛ ኃላፊዎቻቸው በኩል የጠቅላይ ሚኒስትሩን ሀሳቦች እንደማይቀበሉ ማስታወቃቸው ተነግሯል። የኢትዮጵያና የኤርትራን ፖለቲካን በቅርበት የሚከታተሉት ኤርትራዊ የፖለቲካ ተንታኝ አቶ ዮሐንስ ክፍሌ ጠቅላይ ሚኒስትሩ ቀይ ባህርን አስመልክቶ ያነሱት ሀሳብ ተቀባይነት እንደሌለው ይተቻሉ። ፕራይም ሚኒስትሩ የሰሞኑ ስለ ቀይ ባህር የሰጡት ስቴትመንት ኢትዮጵያኖችንም ኤርትራኖችንም አስደንቋቸዋል። ውድቅም ተደርጓል። በሁለቱም ሀገሮች ህዝቦች መካከል ይሄ ነገር ተቀባይነት እንደሌለ የእሳቸው ሀሳብን ሁሉም አስመልክቶታል። ፐብሊክ ላይ ሞቷል። ሰውም አስተያየት ሰጥቶበታል። ያለው ምርጫ በኢትዮጵያና በኤርትራ በኩል ስለ አሰብ አጠቃቀም ሁለቱ ሀገሮች ስምምነት ላይ ደርሰው በምን አይነት አጠቃቀም በምን አይነት ውል እንደሚያካሄዱት እዛ ላይ ብቻ ነው የሚተክረው። ኤርትራ እንደ አሰብ ባለቤትነት፣ ኢትዮጵያ እንደ አሰብ ተጠቃሚነት በዛ ላይ መጥተው ስምምነት አድርገው ያንን ቦታ ላይ መ ኢትዮጵያ እዛ ያለውን አካባቢ ወደቦች በህጋዊ መንገድ ለመጠቀም መብት አላት። ህግ የሚሰራው ተቀባይ አገሩ በሱ ጉዳይና በሱ ሁኔታ የሚስማማ ሆኖ ሲገኝ ብቻ ነው። ስለዚህ የሰሞኑን የፕራይም ሚኒስትሩ አገላለጥ ያስደነገጠው እስከ ጉልበት መጠቀም የሚለውን ነገር ነው። ስለ ዲፕሎማሲ እያወራ ስለ ጉልበት አታወራም። ስለዚህ ምናልባት አንድ ቀን ፕራይም ሚኒስትሩ ይህን ነገር ወደኋላ ስቦታል ብዬ ነው የምገምተው። ይህንን አገላለጻቸውን አስተካክለው ይመጣሉ ብዬ ነው የምገምተው። ጉዳዩ በቀጠናው መጻይ ጸጥታ ላይ አሳሳቢ ስጋት መፍጠሩን ተከትሎ ትላንት በተከበረው የመከላከያ ሰራዊት ቀን ክብረ በዓል ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ማንኛውንም አይነት ፍላጎቶቿን በወረራና በኃይል አታስፈጽምም ሲሉ ተናግረዋል። ኢትዮጵያ በኃይልና በወረራ ማሳካት የምትፈልገው አንዳች ነገር የለም። ለጋራ ጥቅም፣ ለጋራ እድገት፣ ለጋራ ብልጽግና ሁሉም አሸናፊ በሚያደርጉ ጉዳዮች ከወንድሞቻችን ጋር ተወያይተን የጋራ ጥቅም የምናስከብር እንጂ በኃይል ፍላጎቶቻችን ለማሳካት ወንድሞቻችን ላይ ቃታ የምንሰነዝር እንዳልሆን በአጽንኦት ላረጋግጥላችሁ ወዳነ። ይህ የጠቅላይ ሚኒስትሩ ንግግርም ሰሞኑን በቀጠናው ተፈጥሮ የነበረውን ስጋት መልክ ለማስያዝ በመነሻነት እንደሚያግዝ ዶክተር መሐመድ ሰይድ ይናገራሉ። ንግግራቸው ምናልባት ነገሩን በአጀንዳነት ማርኬት የተደረገበት ትክክል ባይሆንም እነሱ ግን አሁን በዚህ ንግግር ጥሩ ግልጽ አድርገዋል ያሉበትን መንገድ በዚህ አይነት እንዳልሆነና ነገር ግን ከቀጠናው ሀገራቶች ጋር በንግግር እንደሚፈቱ ዛሬ ግልጽ አድርገዋል። ይሄ ግልጽ ማድረጋቸው ምናልባት የቀጠናው ሀገራቶችን የተወሰነ ደረጃ ነገሩ እንዲረግብ ያደርገዋል። ጠቅላይ ሚኒስትር አብይ አህመድ በንግግርና በድርድር የጋራ ጥቅሞቻችንና ፍላጎቶቻችንን ለማሟላት ቁርጠኛ ነን ሲሉ በሰራዊት ቀን ባደረጉት ንግግራቸው ላይ በአጽንኦት ገልጸዋል። ይህም ሆኖ ኢትዮጵያ በቀይ ባህር ጉዳይ ይመለከተኛል ማለቷና የጥቅም ጥያቄ ማንሳቷ አሁንም ትክክል እንዳልሆነ ኤርትራዊው አቶ ያንስ ክፍሌ ይሞግታሉ። ቀይ ባህርን የሚመለከተው ቀይ ባህርን የሚያዋስኑት እንደ ኤርትራ፣ ሶማሊያ፣ ጅቡቲ፣ ሱዳን ወደ ላይ ከፍ ካልክ ደግሞ ወደ ኢጅፕት አካባቢ የሚደርስ ነው እንዲሁም ሊቢያ የኢትዮጵያ አላማ ወይም የፕራይም ሚኒስትሩ አላማ እዚህ መሳተፍ አለብን፣ ድምጻችን መሰማት አለብን የሚለው ፖለቲካ ሊገባኝ አልቻለም። ኢትዮጵያን የሚመለከት ጉዳይ አይደለም። ኢትዮጵያ ከፖርቶቹ ጋር ከሀገሮቹ ጋር ተስማምታ ፖርቱን ለመጠቀም እያንዳንዱ አገር ግላዊ ሪሌሽንሽፕ ሊኖራት ይችላል፣ ስምምነት ቻል። ከዛ አልፎ ግን የሳቸው የፖለቲካ ተጽዕኖ ቀይ ባህር ላይ ሊኖርም ይኖራልን ብዬ የምገምተው ምንም ነገር የለም፣ በዚህ በሳቸው አነጋገር ማለት ነው። ዶክተር መሐመድ ሰይድ በበኩላቸው ኢትዮጵያ ቀይ ባህርን አስመልክቶ የምታነሳቸውን ጥያቄዎች የጎረቤት ሀገራት ፍላጎትን በአማከለ መልኩ ለመፍታት የምስራቅ አፍሪካ የልማት በየነ መንግሥታት ኢጋድን ጨምሮ የዲፕሎማሲያዊ አማራጮች ላይ መስራት ይገባታል ይላሉ። አንደኛ እነዚህ ሀገራቶች ስጋት እንዳይኖራቸው በአፍሪካ ማዕቀፍ በተለይ የጎረቤት ሀገራቶች ኤርትራን፣ ጅቡቲ እና ሶማሊያን ኢጋድ በሚለው ማዕቀፍ በዛ ውስጥ ንግግር መጀመር አለበት። በንግግር ሊፈታ ይገባል የሚል ሀሳብ አለ። አንድኛው መንገድ ይሄ ነው። በኢጋድ ውስጥ እንደሚታወቀው የሬድሲ ታስክ ፎርስ የሚባል አንድ አደረጃጀት ተበጥሯል። በተለይ በቀይ ባህር ያለውን ጉዳይ ለመፍታት ማለት ነው። ስለዚህ ይሄ ኢጋድ የሬድሲ ታስክ ፎርስ ሀገራቶችን በማነቃቃት ለድርድር፣ ለውይይት መድረክ መክፈት አለበት። በዚህ አይነት ሁኔታ እንግዲህ በአካባቢ ላይ ያለው ውጥረት እንዲረግም ማድረግ ይቻላል ነው። ሁለተኛ በአርኤስኤፍ የመጣውን ችግር ለመፍታት ደግሞ ባይላተራል በሆነ መንገድ ከነ ሳውዲ እንዲሁም ከሌሎች አባላት ሀገራቶች ኢትዮጵያ አርኤስኤፍ ውስጥ የምትገባበትን መንገድ ለአርኤስኤፍ ደግሞ አላማዎች ትልቅ አስተዋጽኦ እንደምታደርግ በማስረዳት ምክንያቱም አርኤስኤፍ ካስቀመጣቸው አላማዎች አንደኛው ሽብርተኝነትን መዋጋት ነው የሚለው። ምስራቅ አፍሪካ ውስጥ እንግዲህ በህዝብ ቁጥሯን ቢሆን ሽብርተኝነትን በመዋጋት ረገድ ከፍተኛ አስተዋጽኦ እና ሚና ያላት ኢትዮጵያ ነው። ስለዚህ እነዚህን አጀንዳዎች ከማሳካት አንጻር እነሱንም በማሳመን አርኤስኤፍ ውስጥ አባል የምትሆንበት ወይም ደግሞ ኦብዘርቨር ስታተስ፣ የተመልካች ስታተስ የምታገኝበትን መንገድ እንዲፈጠር ከፍተኛ የሆነ የዲፕሎማሲ ጫና ማድረግ አለባት። በእንደዚህ አይነት በሁለቱ መንገድ እንግዲህ ኢትዮጵያ ጥቅሞቿን በቀይ ባህር ላይ የምታስከብርባቸው መንገዶች እነዚህ ሁለት መንገዶች ናቸው ብዬ አምናለሁ። አሁን አንድ መቶ ሀያ ሚሊዮን ህዝብ እንዳላት የምትገመተው ኢትዮጵያ ከቀይ ባህር እንዲሁም ከአሰብና ምጽዋ ወደቦች ተጠቃሚነት የተለያየችው ኤርትራ በ 1985 ዓ ም ነፃነቷ ማወጇን ተከትሎ ነው። ይህም ሆኖ ኢትዮጵያ እስከ 1990 ዓ ም ድረስ የኤርትራን ወደቦች መጠቀም ብትቀጥልም በዚህ ዓመት በሁለቱ ሀገራት መካከል በተነሳው ጦርነት ምክንያት ለወደብ አገልግሎት ፊቷን ወደ ጅቡቲ ለማዞር ተገዳለች። ለዚህ የጅቡቲ ወደብ ኪራይም ከ1.5 ቢሊዮን የአሜሪካን ዶላር በላይ በዓመት እንደምትከፍልም ይነገራል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። ከአሜሪካ ድምፅ ዋሽንግተን ዲሲ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በዩቲ ሰት አልቻናል ቻናል 57 ዲግሪ ዌስት የሚተላለፍላችሁ የቅዳሜ ምሽት መሰናዷችን ይቀጥላል። ለምሽቱ የያዝናቸውን ዘገባዎች እዚህ ላይ ፈጽመናል። ከዚህ በማስከተል በሙዚቃ ቃና ከእንግድ ወልዴ ጋር ዘና ትሉ ዘንድ ጋብዛለሁ። ጤና ስጥልኝ እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል ሙዚቃዎቹን መራርጬ ወደ እናንተ የማደርሰው እንግዲህ ወልድነኝ እስከ አራት ሰዓት አብራችሁ እንድትቆዩ ጋብዛለሁ። ¶ There's a light, certain kind of light, they never shine on me ¶¶ I want my life to be lived with you, left with you ¶¶ never To love somebody. I ain't, if I, ain't if I ain't got you. If I ain't got you. Baby, you don't know what it's like. Baby, you don't know what it's like to love somebody, to love somebody the way I love Face again, and I knew my frame of mind. Ain't gotta be so blind, and I'm blind. Yeah, I'm blind. I'm a man. You if I ain't got you, but ain't got you. Ain't got you. Ain't got you. you don't know what it's like. Baby, you don't know what it's like. To love somebody, to love somebody the way I love you. somebody. Love somebody the way I love you. Michael Bublé Bird to Love Somebody. Yeah, music kana you

People. bad girl oh, gunslinger the eye people big watch this George, George. One this time they just go love me. Three sweet, sweet love and six and romance. Watch them call them just a dump and pass them, just a kick up and a skin number one and then we keep like them, mad. When they don't get it, the one like them sad. Me just I give them the good good, love in. Then just a kick up and a skip no panting. And every time them yeah. chant is charting them chant. How could me give them good sex and romance? Yes, mm. Come, come, come, y'all. Yeah, come, Don't Love is come, come, come, come, come, come, come, Together. Tell him about it, Chachi. You run things. Things don't run. I That's <laughs> <laughs> I'm gonna dive on my But I'm not get that. Oh. That's why. <laughs> <laughs> <laughs> your right. <laughs> <laughs> ወደ ኪንግ ኦፍ ፖፕ የፖፕ ስልት ንጉሥ ወደ ሆነው ማይክል ጃክሰን እናልፋለን። ቤቴ የማታሸንፈው ጥል ውስጥ አትግባ፣ ማምለጥ ብልህነት ነው፣ እናም ሩጣ አምልጥ እያለ ነው። ማይክል ሩጫ ማዘውተሩ ለዛም ሳይገርም አይቀርም። we it by michael jackson <laughs> Chumi, <speaking> in la pizza tai. Wat

I'm a I'm so በኩሉ ታፈሰ ነበር፣ ጉም ጉም ሲል የነበረው። ጄምስ ብራውን ዲስ ዘ ማንስ ወርልድ ከመድረክ የተቀረጸ ነው። የወንዶች ዓለም ነው። ወንድ ብዙ ፈጥሯል፣ ሁሉም ነገር ግን ካለ ሴቶች ዋጋ የለውም እያለ ነው ዘፈኑ። ከተዘፈነበት ዘመን አንጻር ጄምስ ብራውን ተራማጅ አስተሳሰብ ያለው ነበር ማለት የሚቻል ይመስለኛል። Man made the boat for the water. Like Noah made the ark. This is a man. boys man make them happy cause man make them toys and the man make everything everything you can you know that man makes money this is a man's world the james brown number ታ ገብረ ሕይወት ነው። አንቺም እንደሌላ ወይም የፍቅርን ጎቻ የተሰኘ ስልቱ ነው። የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ ይዘን እንለያይ። እንግዲህ ወልዴ ነኝ። ሰላም። አድማጮቻችን ለምሽቱ የያዝነውን መሰናዶ እዚህ ላይ ይፈጽመናል። ኤደን ገረመው መሰናዶውን በመምራት፣ ብርሃን ኃይሉ በቅንብሩ፣ ጽዮን ግርማ በዋና አዘጋጅነት ከመላው የአሜሪካ ድምጽ የዲጂታል እና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ ቆይተናል። እናንተም አብራችሁን ስለነበራችሁ እናመሰግናለን። ሰላም ጤና ስጥልን ደናደሩ